የአሜሪካ ድምፅ ራዲዮ ጣቢያ ነው። በአንድ ስለነበረ ባህር ዳር ላይ ያለቀውን ወታት በማስመልከት ትናንትና፣ ወቅቱንና ሰዓቱን የቆጠሩ ሰዎች ከዚህ አንጻር ዘጠው ብለዋል። ዛሬ ግን ሙሉ በሙሉ ተዶቶ ነው ያለው ያው እንግዲህ አልፎ ያው

አሉ የተዘጉ ቤቶች። መግዛት ብቻ ዝግ ነው፣ ሁሉም ነገር ዝግ ነው። ትራንስፖርትም የለም። በኢትዮጵያ በአማራና በኦሮሚያ ክልሎች በተለያዩ ከተሞች የንግድ ቤቶችና የሕዝብ ትራንስፖርት ተቋማት አገልግሎት ማቋረጣቸውን ነዋሪዎች የገለጡ የአካባቢዎቹ ነዋሪዎች ከእነሱ የተወሰዱ ድምፆች ናቸው። ዝርዝሩ በእለቱ አብይ ድረስ ይቀርባል።

ለውጥ ያስፈልገናል። ለዚያ ደግሞ የሚጠይቀውን ዋጋ ለመክፈል ተዘጋጅተናል። አዲስ ኃይል መግባት አለበት። ምናልባትም ያኔ አሁን በተያያዘው ሳይሆን በሌላ አቅጣጫ ያራምደን ይሆናል።

በዛሬ ዕለት በተካሄደው አምስተኛው የኬንያ ፕሬዚዳንታዊ ምርጫ ድምጻቸውን የሰጡ መራጭ ከተናገሩት የተወሰደ ነው። የዚህንም ዝርዝር ይዘናል። ሳምንታዊ ቅንብሮች፣ ስፖርት፣ አፍሪካ ነክርሶች ና ጤና በመልክ በመልክ ተሰናድተው በሁለተኛው አጋማሽ ጠብቋቸዋል። ጤና ስጥልን እንደምናመሻቸው ክቡራትና ክቡራን አድማጮቻችን ከዛሬ ማክሰኞ ነሐሴ 2 2009 ዓ ም ዝግጅቶች ጋር

ቁጥጥርኛ አስተናጋጆች አሉላ ከበደና አዲሱ አበበ፣ ፕሮግራም ያቀናብርን ንጉሱ ታምሬ፣ ኦርዴስ ሬደም በመሐንዲስነት ተተክቷል። በቅድሚያ ግን የሰዓቱን የዓለም ዜና በኢትዮጵያ በአማራና በኦሮሚያ ክልል የተለያዩ ከተሞች የንግድ ቤቶችና የሕዝብ ትራንስፖርት ተቋማት አገልግሎት ማቋረጣቸውን ነዋሪዎች እየገለጡ ነው። ለዚህም ምክንያቱ

የሚያስቀምጡን ምክንያት ማለት ነው። በባህር ዳር ከተማ የዛሬ ዓመት በተቃውሞ ወቅት በጸጥታ አካላት የተገደሉ ወጣቶችን ለማስታወስና አሁን በአማራ ክልል ተግባራዊ መደረግ የጀመረውን የቀን ገቢ ግምት በመቃወም ነው። በኦሮሚያ ደግሞ የታሰሩ የፖለቲካ አመራሮች ይፈቱ የሚል ና በቀን ገቢ ግምቱ ላይ መፍትሄ አልተሰጠንም የሚል ይገኝበታል። ወደ ኋላ ላይ ዘገባ እናቀርባለን።

የኬንያ መራጮች ፕሬዚዳንት እሁሩ ኬንያታ መንበረ ስልጣኑ ላይ መቆየት አለመቆየታቸውን በሚለየው በዛሬው ምርጫ ከማለዳው ጀምረው ወጥተው ድምጻቸውን ሲሰጡ ብለዋል። የክፍለ ሀገር አስተዳዳሪዎችና የምክር ቤት ተወካዮችንም መርጠዋል። ፕሬዚዳንቱ ከተቃዋሚው መሪ ከራይላ ኦዲንጋ ጋር በአራት ዓመት ውስጥ ለሁለተኛ ጊዜ የሚፎካከሩበት ምርጫ እጅግ ተቀራራቢ እንደሚሆንም ሲተነበይ ቆይቷል። ሁለቱም ዛሬ ድምጻቸውን ሲሰጡ

እንደማሸንፍ እተማምናለሁ ነው ያሉት። በየበኩላቸው የማይክል ብራውን እና ጂል ክሬግ ከናይሮቢ የተናገሩ ዘገባዎችን ቆንጅታየ አጣምራ አቅርባለች። ሀያ ሚሊዮን ለሚሆነው የተመዘገበ መራጭ በሀገሪቱ ዙሪያ የድምፅ መስጫ ጣቢያዎቹ ማልደው ነው የተከፈቱት። ካንጌሜ በሚባል የዋና ከተማዋ የናይሮቢ የችግረኞች ቀበሌ ነዋሪዋ

የ31 ዓመቷ ሚልድሬድ ማሉቢ ድምጽ መስጫ ጣቢያው ሶስት ሰዓት ተኩል ሙሉ ተሰልፋ ተጠባብቃለች። የለውጥ ያለ ህያን ስንጮ ከርመናል። ወጥቼ ድምጼን ካልሰጠው ለውጡ ከወዴት ነው የሚመጣው? ትላለች ሚልድሬድ። ሌላው የናይሮቢ ነዋሪ ሞሪስ ኦሩማ ደግሞ ስ ሃ ላይፍ ስ ቨሪ ዲፊካልት

ለውጥ ያስፈልገናል። ለዚያ ደግሞ የሚጠይቀውን ዋጋ ለመክፈል ተዘጋጅተናል። አዲስ ኃይል መግባት አለበት። ምናልባትም ያኔ አሁን በተያዘው ሳይሆን በሌላ አቅጣጫ ያራምደን ይሆናል።

የኬንያ ፕሬዚደንት ኡሁሩ ኬንያታ ሕዝቡን ድምጽህም በሰላም ስጥ፣ የሀገርህን መስራች አባቶችም አኩራ ሲሉ ሕዝቡን ተማጽነዋል። ከኬንያዊ አባት የሚወለዱት የቀድሞው የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማም ምርጫው በሰላም እንዲጠናቀቅ ጥሪ አቅርበዋል።

የምርጫ ኮሚሽኑ በሶስት የሀገሪቱ አካባቢዎች ከባድ ዝናብ በመጣሉ የድምፅ አሰጣጡን ሂደት እንዳስተጓጎለና የድምፅ መስጫ ቁሳቁስና አስፈጻሚዎችን በሄሊኮፕተር እንዳጓጓዘ ገልጸዋል። የዩናይትድ ስቴትሱ የካርተር ማዕከል ያሰማራው ታዛቢ ቡድን በጋራ የሚመሩት የቀድሞው የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጃን ኬሪና፣ የቀድሞ የሴኔጋል ጠቅላይ ሚኒስትር አሚናታ ቱሬ ናይሮቢ የሚገኝ የድምፅ መስጫ ጣቢያ ጎብኝተው ነበር።

ሚስተር ኬሪ የሚከተለውን አስተያየት ሰጥተዋል። ከአሁኑ ምንም አይነት ድምዳሜ ላይ ለመድረስ አይቻልም፣ ግን ባለፈው ጊዜ ከደረሰውና ለሀገሪቱ የወደፊት እጣ ካለው ቦታ በመነሳት ለመናገር ይሄ ምርጫ እጅግ ትልቅ ቦታ የሚሰጠው ምርጫ ነው። ህዝቡም ትልቅ ትኩረት ሰጥቶታል።

በኬንያው ፕሬዝደንታዊ ምርጫ አሸናፊው ከአጠቃላዩ ድምጽ ሀምሳ ከመቶውን በሀገሪቱ አርባ ሰባት ወረዳዎች ከሚሰጠው ድምጽ ደግሞ ቢያንስ 25 ከመቶውን ማግኘት ይኖርበታል። ሁለቱም ተፎካካሪዎች ይሄ ካልቀናቸው ማጣሪያ ምርጫ ተካሂዶ ይለየዋል።

በሌላ ተያያዥ ዜና በዛሬው በኬንያ ፕሬዚዳንታዊ ምርጫ በመላው አገሪቱ የነገሰው ውጥረት ናይሮቢ ለሚገኙ ስደተኞች ከፍተኛ ስጋት ምንጭ እንደሆነባቸው የተናገሩ ነው። የተጋጋለው የምርጫ ሂደትና ውዝግብ እርስ በርስ ግጭት ይቀሰቅስ ይሆናል የሚል ስጋት ባሳደረበት እንዲህ ያለው ሁኔታ ለዝርፊያ ለጥቃትና ለእንግልት

መጋለጥ ይኖራል የሚል ከፍተኛ ስጋት እንዳሳደረባቸው ወደ ሌላ ሶስተኛ ሀገር ለመሸጋገር በመጠባበቅ ላይ የሚገኙ ስደተኞች ገልጠዋል። በናይሮቢ የሚገኙ የተለያዩ ስደተኞችን አነጋግረናል። በመጽሄት ይቀርባል ዝርዝሩ። በደቡብ አፍሪካው ፕሬዚዳንት ጄኮብ ዙማ ላይ በታሪክ የመጀመሪያ የሆነው የትምምን ድምፅ ፕሬዚዳንቱን ከስልጣን እንዳላስነሳ ተገለጠ።

ከዚህ ቀደም ፕሬዚዳንት ዙማ ላይ ሰባት ጊዜ የትምምን ድምፅ ቢሰጥም አንዱም ውጤት እንዳላስገኘ ይታወቃል። የአሁኑ የትምምን ድምፅ ግን ፕሬዚዳንት ዙማን ከነ ካቢኔያቸው ከስራ የሚያሰናበት በሆነ ነበር። ምክር ቤቱ ውጤታማ ወይም ተግባራዊ ሊሆን የሚችለው ሞሽን ማለት የውሳኔ ሀሳብ አሳለፈ ለማለት የሚቻለው 201 ድምፅ የሚያስፈልገው ሲሆን ነው። ተቃዋሚዎች ደግሞ 151 ብቻ ነው ያላቸውና ውጤት አምጪ የሆነ ሞሽን ወይም

የውሳኔ ሀሳብ ለማቅረብ ሀምሳ አባላት ያስፈልጋሉ። ከዚህ ቀደም ሰባት ጊዜ እንደታየው ገዢው የደቡብ አፍሪካ ፓርቲ ዛሬም ፕሬዚዳንቱን ከቤተ መንግስታቸው ለማባረር በተነሱ ተቃዋሚዎች ላይ ብርቱና ጠንካራ ሆነው ተነስተውባቸዋል። ይህ የትምምን ድምፅ ግን እንደ አውሮፓ አቆጣጠር በ1994 በአገሪቱ የመጀመሪያ በሆነው ዲሞክራሲያዊ ምርጫ ድል ላደረገው ፓርቲ ትልቅ ስጋት መደቀኑን ኤኤንሲ አመልክቷል።

እናንተ ተቃዋሚዎች ራሳችሁ እንደምትሉት ኤኤንሲ ዋና ኢላማ ተደርጓል። ይህን ፓርቲ ከስልጣን ለማውረር ነው የታቀደው። ለምን በቀጥታ ለምን ወደ ምርጫ አንገባም? ለምንድን ነው መንግስት ለመቀየር ሌላ ዘዴ ያስፈለገው? ሲሉ የተከራከሩት የመከላከያ ሚኒስትሩና የፓርቲው ቀንደኛ ደጋፊ ኖሲ ዌቪ ማፒሳን ቆኮላ ናቸው። የትምምን ድምፅ እንዲሰጥ ሐሳቡን ለምክር ቤት ያቀረበው ተቃዋሚው የዲሞክራቲክ አንድነት ፓርቲ በበኩሉ

ፕሬዚዳንት ዙማ የፈጸሙት ሙስናና ቅሌት ፓርቲው አገራችን፣ በደቡብ አፍሪካ ውስጥ ኮሳሳ የማይታመንና የማይከበር መስሪያ ቤት ሆኖ እንዲታይ አድርጎታል ብለዋል። አክለውም ዙማ በቅርቡ ዘጉፕታስ ከሚባል አንድ ሀብታም የህንድ ቤተሰብ ጋር የጀመሩት ከንግድ ጋር የተያያዘ ሙስና በራሱ በቂ የቅሌት ማረጋገጫ፣ ለአገሪቱ ግን ጥሩ ማላገጫና ማፈሪያ ሆኗል ብለዋል።

አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ሬክስ ቴለርሰን ታይላንድን ለአንድ አፍታ ጎብኝተዋል። በዚሁ ጊዜም ሰሜን ኮሪያ ይህንን የኒውክለር ትንኮሳዋን እንድታቆም ጫና ማድረግን ጨምሮ በንግድና በክልላዊ ደህንነት ጉዳዮች ዙሪያ መወያየታቸው ተገልጧል። ከፊሊፒንሱ የአህጉራዊ ደህንነት ጉባኤ ሲመለሱ ታይላንድ ጎራ ያሉት የአሜሪካ ዲፕሎማት እንደ አውሮፓውያን የዘመን አቆጣጠር

ከ2014 ወዲህ ያቺን አገር ለመጎብኘት የመጀመሪያው አሜሪካዊ የሆኑት ቲለርሰን ባንኮክ ሲደርሱ ከጠቅላይ ሚኒስትሩ እንዲሁም ከውጭ ጉዳይ ሚኒስትሩ ጋር ተገናኝተዋል። አንድ የዩናይት ስቴትስ ኤምባሲ ቃል አቀባይ ለአሜሪካ ድምፅ በላከው መግለጫ መሰረት ውጭ ጉዳይ ሚኒስትሩ ከታይላንድ መሪዎች ጋር በርካታ እንዲሁም የጋራ ትብብርን በሚጠይቁ የንግድና መዋዕለ ንዋይ ግንኙነት ጉዳዮች፣ ክልላዊ ደህንነትን በመሳሰሉ ጉዳዮችን ጭምር ተወያይተዋል።

የዩናይት ስቴትስ በሽብርተኝነት የፈረጀችው አንድ የፓኪስታን እስላማዊ የበጎ አድራጎት ድርጅት ወደ ፖለቲካው መድረክ መቀላቀሉን ይፋ አደረገ። ቡድኑ የአሁን አቋሙን ይፋ ሲያደርግ ወደፊት በብሔራዊ ምርጫዎችም ለመወዳደር አላማ እንዳለው አመልክቷል። ጃማት ኡድ ዳዋ ወይም በምህጻረ ቃል ጅድ በመባል የሚጠራውና ይህ አወዛጋቢ የተባለው የበጎ አድራጎት ድርጅት በሀፊዝ ሳኢድ የሚመራውና የታገደው የጸረ ህንዱ

ታኢብ ድርጅት ግንባር እንደሆነ ይታምናል። እንደ አውሮፓውያን ህዝብን አቆጣጠር በ2 ስምንቱን የሞባይል ጥቃት ያቀናበረ መሆኑም ይታወቃል። አድማጮች ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ በዚሁ አበቃ።

ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበድና አዲሱ አበበንን በዓለም ዜና የጀመረው መደበኛ ፕሮግራማችን በ19 እና በ22 ሜትር ባንዶች አጭር ሞገድ እንዲሁም በናይል ሳት ከምሽቱ አራት ሰዓት ይቀጥላል። በስርጭታችን የጊዜ ሰሌዳ መሠረት አሁን ቀዳሚው የዕለቱ አብይ ርዕስ ነው። ታዲያ ከዚያ በፊት

ሁለተኛው አጋማሽ ከሚቀርቡ ዝግጅቶች አንዱን ለቅምሻ እናሰማለን። እንግዲህ ከምግብና ከአካል እንቅስቃሴ እውነቱን ለመናገር የምንመላው ምግብ በጣም እጅግ በጣም አስተዋጽኦ አለው ለአንድ ሰው የስኳር በሽታ መዳረግ ከአካል እንቅስቃሴ ሁሉ የበለጠ ግን ሁለቱን ጥቅም አለው። አንዱን ከፍና ዝቅ ለማድረግ ሳይሆን ግን ከሁለቱ አንዱ ይመረጥ ቢባል ትኩረቱ በይበልጥ ያለበት መሰጠት የሚበላው ምግብ ላይ ነው። እንዳልኩ ይሄ

እነህ ስኳር የበዛባቸው መጠጦች እና የመሰሉት ነገሮች ላይ መቀነስ፣ አልኮሆልም በመጠኑ መጠጣት ነው። ዶክተር ዳንኤል ሽብሩ ናቸው። በዚህ በዩናይት ስቴትስ የጠቅላላ ቀዶ ሕክምና፣ የአንጀትና የካንሰር ቀዶ ሕክምና ልዩ ባለሙያ እንዲሁም የሕክምና መምህር ናቸው።

ቅድመ ስኳር በሽታ ምንድን ነው በሚል ለተነሳ ጥያቄ ከቀረበ ሙያዊ ማብራሪያ የተወሰደ ነው። ሙሉ ቅንብሩ በሐኪሙን ይጠይቁ በሁለተኛው አጋማሽ ይቀርባል። አድማጮች አሁን በቀጥታ ወደ ቀዳሚው የዕለቱ አብዮስ ኢትዮጵያ ውስጥ በአማራና ኦሮሚያ ክልል የተለያዩ ከተሞች የንግድ ቤቶችና የህዝብ ትራንስፖርት ተቋማት አገልግሎት ማቋረጣቸውን ነዋሪዎች እየገለጡ ነው። ቅድም ሲል በዜናውም እንደገለጽ ነው

ለዚህ ምክንያቱ በባህር ዳር በትናንትናው ምሽት እንደዘገብ ነው። ባለፈው ዓመት በአካባቢው በተካሄደ ሕዝባዊ የተቃውሞ እንቅስቃሴ ወቅት በጸጥታ ኃይሎች የተገደሉ ወጣቶችን ለማስታወስና በተጨማሪም በአሁኑ ወቅት በክልሉ ተግባራዊ መደረግ የጀመረውን የቀን ገቢ ግምት በመቃወም መሆኑን የአካባቢው ነዋሪዎች ይናገራሉ። በተለያዩ የኦሮሚያ ከተሞች ለተደረገው አድማ ደግሞ ምክንያቱ

በእስር ላይ የሚገኙ የፖለቲካ አመራሮች ይፈቱ የሚልና እንደ አማራ ክልሉ ሁሉ በተመሳሳይ ተቃውሞ በቀረበበት በሰሞንኛው የነጋዴዎች የቀን ገቢ ግምት ላይ መፍትሄ አልተሰጠንም የሚሉ ይገኙበታል። ጽዮን ግርማ የተለያዩ ከተማ ነዋሪዎችን አነጋግራ ተከታዩን አቅርባለች።

በአማራ ክልል በባህር ዳር ከተማ የዛሬ ዓመት በተቀሰቀሰው ሕዝባዊ ተቃውሞና በጸጥታ አካላት በተወሰደው እርምጃ በርካታ ሰዎች ሕይወታቸው ማለፉን የአካባቢውን ነዋሪዎችና የመንግስት ኃላፊዎችን ጠቅሰን ስንዘግብ መቆየታችን ይታወሳል። ይህ ሁኔታም ሀገሪቱን ወደ አልተረጋጋ ሁኔታ ከቷት መቆየቱንና በመጨረሻም በመንግስት በኩል የአስቸኳይ ጊዜ አዋጅ ታውጆ ለአንድ ዓመት መቆየቱም ይታወሳል።

በባህር ዳር ከተማ የሚገኙና ስማቸውንም ማንነታቸውንም ድምፃቸውንም እንዳንጠቀስ የጠየቁ ወጣቶች በዚህ ምክንያት በአማራ ክልል በተለይ በባህር ዳርና በጎንደር በሺዎች የሚቆጠሩ ወጣቶች በእስር ላይ እንደሚገኙ ገልጸዋል። ትላንትናና ዛሬም በከተማው ይህንን ለማስታወስ የተቃውሞ አድማ ተጠርቶ የንግድ ቤቶችና የትራንስፖርት አገልግሎት ተቋርጦ መቆየቱን ገልጸዋል።

እነዚህ ወጣቶች እንደተናገሩት የዛሬ ዓመት በባህር ዳር ከተማ ሕይወታቸው የጠፋውን ሰዎች ለማስታወስ ማህበራዊ ሚዲያና እንደዚሁም ውስጥ ለውስጥ በተደረጉ የአድማ ጥሪ የስራ ማቆም አድማው መጀመሩን ተናግረዋል። እሁድ ሐምሌ 30 ከምሽቱ 3 ሰዓት ተኩል አካባቢ በማን እንደሆነ ያልታወቀ ፍንዳታ ተከስቶም እንደነበር ተናግረዋል። በዛሬው ዕለት የመንግስት የጸጥታ ኃይሎች የተዘጉ ሱቆችን የማስከፈት ስራ እየሰሩና ሰዎችን እያሰሩ እንደሚገኙም ነግረውናል።

ይህን በተመለከተ የአማራ ክልል የመንግስት ኮሚኒኬሽን ጉዳዮች ጽሕፈት ቤት ኃላፊ አቶ ንጉሱ ጥላሁን ጋር ደውለን የነበረ ሲሆን ስብሰባ በመሆናቸው ሊያነጋግሩን እንደማይችሉ ገልጸውልናል።

በሌላ በኩል የባህር ዳር ከተማ ፖሊስ መምሪያ ኃላፊ ኮማንደር ዋለልኝ ዳኘው ለኢትዮጵያ ብሮድካስቲንግ ኮርፖሬሽን በሰጡት መግለጫ በከተማው ፖሊ ሜዳ በተባለው አካባቢ የደረሰው ፍንዳታ በሰው ላይ አደጋ ለማድረሱን ገልጸው ይህንን ድርጊት ፈጽመዋል በሚል የተጠረጠሩ ሰዎች መታሰራቸውን ተናግረዋል። በዛሬው እለት ራሱ ከአራት ያለነሱ ሰዎች ተይዘዋል። መልእክት ሲያስተላልፉ፣ ዛቻ ሲያስተላልፉ፣ እንዳትንቀሳቀሱ ዝጉ፣ ንብረታቸው ድማል ነው እንደዚህ ነው። ሶሻል ሚዲያ ላይ የተጻፈውን ነገር

እነሱ በተጨማሪነት የሚያስተላልፉ ናቸው። እነዚህ የታሰሩት ሰዎች ቁጥር ዘጠኝ መድረሱንና አድማው የተደረገው የከተማውን የተረጋጋ የጸጥታ ሁኔታ መረጋጋት የማይፈልጉ ሰዎች የፈጠሩት ነው ብለዋል። እኛ ያነጋገር ናቸው ስማቸውን መጥቀስ ያልፈልጉ ነዋሪዎች በበኩላቸው ሰዎች እየታሰሩ ነፃነታቸውን እየተነፈጉና በዚህ ምክንያት በርካታ ሰዎች እየተንገላቱ ባለበት ወቅት ሰላም አለ ማለት አይቻልም ብለዋል።

በወልዲያ ከተማ ያነጋገር ናቸውና ስማቸው እንዲደበቅ የጠየቁ ነዋሪ አሪ በበኩላቸው በከተማው በዛሬ እለት የባህር ዳሩን ተቃውሞ ተከትሎና እንዲሁም በተጨማሪ በአሁኑ ሰአት ተግባራዊ እየተደረገ ነው ያሉትን የቀን ገቢ ግብር ትመና መብዛት ተከትሎ የአገልግሎት ማቋረጥ አድማ ላይ መሆናቸውን ተናግረዋል። ሱቆች ተዘግተዋል። የመንግስት መስሪያ ቤቶች ትፍት ናቸው። የንግድ ቤቶች ግን ሱቆች ከትናንትና ጀምሮ ተዘግተዋል።

ትራንስፖርት አገልግሎት ባጃጆች አሉ። ባጃጆች አንዳንዶቹ አቁመዋል። ትናንትና የጀመረ ያው ትናንትና በአንድ ስለነበረ ባህር ዳር ላይ ያለቀውን ወጣት በማስመልከት ትናንትና ወቅቱንና ሰአቱን የቆጠሩ ሰዎች ከዚያ አንጻር ዘግተው ውለዋል። ዛሬ ግን ሙሉ በሙሉ ተዘግቶ ነው ያዋለው። ዛሬ ማክሰኞ ነው። ከፍተኛ ገበያ የሚገባይበት ወልዲያ ከተማ ነው። ማክሰኞ ገበያ የሚባለው። ስለዚህ

ዛሬ ገበያ ላይ ብዙም ሰዎች አይሄዱም። ነገሬዎች ገበሬዎቹም ያው መጥተው ተመልሰው ነው ይሄዱ። ትልቁ ገበያ ላይ ጠዋት ያው አድማ በታኞች ነበሩ ከበው ነበረ ትናንትና። ያው ክፈቱ በማለት ፖሊሶችና አንዳንድ እንትኖች ማስገደድ ጀምረው ነበረ። ሰው ግን ሊቀበላቸው ስላልቻለ ያው ትተው

በተመሳሳይ በሰሜን ወሎ ዋድላ ደላንታ ነዋሪ የሆኑና ስማቸውን እንዳንጠቅስ የጠየቁን ነዋሪም በከተማው የግብር ተመን ያስቆጣቸው ነጋዴዎች በከፊል ስራ ማቆማቸውን ገልጸውልናል። ዋድላ ያው እንግዲህ አልፎ አልፎ ያው አሉ የተዘጉ ቤቶች፣ ግን ያው የሕዝቡ በግብር ምክንያት በጣም ከፍተኛ ሮሮና ለቅሶ ነው ያለው በየቤቱ፣ በየሱቁ

በየመስሪያ ቤት የገቢዎች መስሪያ ቤት ብታዩ ራሱ በቃ ሰው መፈጠርሽን ነው የሚያስጠላ እና ለአቤቱታ የሄደ ሰው እንኳን ለአቤቱታ ሄዶ ግብር ተጨመረብኝ በዛ ብሎ ሄደ ሰው ተጨምሮ የሚሰጥበት በረንዳ ተነስታ የምትቀመጥ ሴት እንኳን ማለት ነው እዚህ ያለቀሰች በምሬት እያነባች ነው ያለችው እና

በጣም አሰቃቂ ሁኔታ ላይ ምናለው ለመፈጠር መፈጠር ነው የሚያስጠላው ሁኔታ ላይ ምናለው። በጣም ህዝብ በጣም እየተሰቃየ ነው ያለው። በሌላ በኩል በኦሮሚያ ክልል በጉደር በአምቦና በጊንጭ የሚገኙ ያነጋገርናቸው ነዋሪዎች የታሰሩ አመራሮች ይፈቱ፣ ያለ አግባብ የተጫነው የግብር ግምት ይነሳ በሚል ተቃውሞ ሱቆች መዘጋታቸውን ገልጸውልናል። የጉደር ከተማ ነዋሪ ማምሻውን ደውዬ አነጋገሬ ነበር።

ሱ ምናምን የለም። ሁሉም ዝግ ነው፣ ለጊዜው፣ ዛሬ ማለት ነው። ለምንድን ነው የተዘጋው? ምክንያታቸው ምንድን ነው? ፖለቲካ ነው እዛ። ነው፣ ሰልፎች ነበሩ ወይስ መዝጋት ብቻ ነው? መዝጋት ብቻ ነው፣ ሰልፍ የለም። ዝግ ነው፣ ሁሉም ነገር ዝግ ነው፣ ትራንስፖርት የለም። በተመሳሳይ ግንጪ ከተማ ውስጥ ስላለ ሁኔታ አንድ ነዋሪ ጠይቀናል።

ሱቆች ዝግ ናቸው፣ ንግድ ቤቶችም ዝግ ናቸው። ከተማይቱ ውስጥ መኪና አይንቀሳቀስም። ለዚህም ምክንያቱ ዶክተር መረራና ሌሎችም በየእስር ቤቱ እየተንገላቱ ያሉ የፖለቲካ እስረኞች ይፈቱ የሚል ነው። ሁለተኛም ከሕዝቡ ገቢ በላይ የተጫነበት ግብር እንዲነሳ ለመጠየቅ ነው። ሦስተኛ

ለመብቱ የሚከራከረውን ሕዝብ በየመንገዱ ማሰቃየት፣ መደብደብ ስለበዛ ነው ይህ ተቃውሞ የተነሳው። መንግሥት ደግሞ በኃይል አስገድዶ ሱቆችን እያስከፈተ ነው። መንገድ ላይ ከሁለት በላይ ሆኖ ሰው ከቆመ ለምን ቆማችሁ እያሉ እየደበደቡ ነው።

መኪኖችም እንዲንቀሳቀሱ እያስገደዱ ነው። በአምቦ ከተማም ተመሳሳይ የስራ ማቆም አድማ እንደነበር ገልጸውልናል። በአጠቃላይ በአማራና በኦሮሚያ ክልል የሚገኙ ያነጋገርናቸው ነዋሪዎች እንደገለጹት ቤት ውስጥ የመቀመጥ አድማ በተለያየ ቀናት እየተፈጸመ መሆኑን ነው። የሁለቱን ክልሎች የኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊዎች ለማግኘት ያደረግነው ሙከራ ለዛሬ አልተሳካልንም። በነገው ዕለት ጥረታችንን እንቀጥላለን።

ዓለም አቀፍ የሰብአዊ መብት ተቋማት ባለፈው ዓመት በኢትዮጵያ በአማራና በኦሮሚያ በተፈጠረው ተቃውሞ የተገደሉ ሰዎች ቁጥር ከ800 በላይ መሆኑን፣ በርካታ ሰዎች የመቁሰል አደጋ እንደደረሰባቸው እንዲሁም በሺዎች የሚቆጠሩ ሰዎች በእስር ላይ እንደሚገኙ ጠቅሰው ሪፖርት ማውጣታቸውን መዘገባችን ይታወሳል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።

ተከታዩም እዚያው አዲስ አበባ ያቆየናል። የአቶ በቀለ ገርባ የዋስትና ጥያቄ ውሳኔ ዛሬም መቋጫ እንዳላገኘ የፌዴራሉ ከፍተኛ ፍርድ ቤት ልደታ ወረዳ አራተኛ የወንጀል ችሎት አስታወቀ ይላል። በሚቀጥለው ቀጠሮ ውሳኔ ለማሰማት ቃል ተገብቷል። የአቶ በቀለ ገርባ ጠበቆች ግን ቅሬታቸውን እየገለጹ ነው። መለስካቸው አመሃ ዝርዝሩን ይዘዋል። የአቶ በቀለ ገርባ የዋስትና ጥያቄ ውሳኔ ሳያገኝ ዛሬም ለአራተኛ ጊዜ ተቀጥሯል።

ጠበቆቻቸው ከሳምንታት በፊት በእነ አቶ ጉርሜሳ አያኖ በሚጠራው መዝገብ ላይ ፍርድ ቤቱ በሰጠው ብይን መሠረት አቶ በቀለ ገርባ በመደበኛ ወንጀለኛ መቅጫ ሕግ እንዲከላከሉ ሲወሰን የዋስ መብታቸው እንዲከበርላቸው ጠይቀዋል። ይህ በቃል የቀረበ አቤቱታም በጽሑፍ ቀርቦ አካባቢ ሕግ አስተያየት እንዲሰጥበት ተጠይቆ አስተያየቱን ሰጥቷል። ከዚያ ወዲህ

በአገሪቱ ሕግ መሠረት በ48 ሰዓት ውስጥ ውሳኔ ሊሰጥ ይገባው የነበረ ጉዳይ በተለያዩ ምክንያቶች ሲቀጠር የዛሬው ለአራተኛ ጊዜ መሆኑ ነው። ዛሬ ሰብሳቢው ዳኛ በህመም ምክንያት ስላልመጡ እንደተቀጠረም ፍርድ ቤቱ አሳውቋል። ከአቶ በቀለ ገርባ ጠበቆች አንዱ አቶ አምሃ መኮንን በዚህ ምክንያት ደንበኛቸው በፍርድ ቤቱ ነጻነት ላይ የተፈጠረባቸውን ከባድ ጥርጣሬ ተናግረዋል።

እንግዲህ በእኛ በኩል ይሄ እስካሁን የሄድንበት አካሄድ በተመለከተ በተለይ ደንበኛችን አቶ በቀለ ገርባ በጣም ቅሬታ እንዳላቸው እና በተለይም ደግሞ ጉዳዩ በነጻነት እየታያላቸው እንዳልሆነ ጥርጣሬ እንዳላቸው ገልጸውልናል። በኛም በኩል በተለይ ካለፉት ሁለት ቀጠሮዎች በኋላ ደንበኛችንን በዚህ ረገድ ለማሳመን

የተቸገርንበት ሁኔታ ነው የነበረው። ምክንያቱም ዳኛ ይታመማል፣ ትክክል ነው። ግን የታመመውን ዳኛ የሚተካ ዳኛ እስከተሰየመ ድረስ ዳኛ በቀረበለት ጉዳይ ላይ ውሳኔ መስጠት ይችላል፣ ይገባዋል የሚል እምነት ነው ያለንና በተደጋጋሚ በዚህ መልክ እየተሰጠ ያለው ምክንያት እኛም አምነን ተቀብለን ደንበኛችንን ለማሳመን የተቸገርንበት ሁኔታ ነበረ የነበረው። ይህንንም ለችሎት ዛሬ ገልጸናል። እንግዲህ ችሎቱ

በእርግጠኝነት ሐሙስ ውሳኔ እንሰጣለን በሚል የተሰናበት ነው። ባለፈው ቀጠሮም ሆነ ከዚያ በፊትም በነበረው ቀጠሮ አቶ በቀለ ገርባ በአካል ፍርድ ቤት ባለመቅረባቸው ፍርድ ቤቱ ለዛሬ እንዲቀርቡ ትእዛዝ ሰጥቶ ነበረ። ይሁንና ዛሬም አቶ በቀለ አልቀረቡም። ከማረሚያ ቤቱ ተወካይ በችሎት እንደተገለጸው የፍርድ ቤቱ ትእዛዝ ለማረሚያ ቤቱ አልደረሰውም። ፍርድ ቤቱም ይህ ትእዛዝ ዛሬ ወጪ እንደሚደረግ ገልጾ ሐሙስ ነሐሴ አራት ቀን 2009 ዓ ም እንዲያቀርባቸው አዟል።

መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። ዛሬ ነሐሴ 2 2009 የተካሄደው አምስተኛው የኬንያ ፕሬዝዳንታዊ ምርጫና በመላው አገሪቱ የነገሰው ውጥረት ናይሮቢ ለሚገኙ ስደተኞች ከፍተኛ የስጋት ምንጭ እንደሆነባቸው ተናግረዋል።

የተጋጋለው የምርጫ ሂደትና ውዝግብ እርስ በርስ ግጭት ይቀሰቅስ ይሆናል የሚል ስጋት ባሳደረበት እንዲህ ያለ ሁኔታ ደግሞ ለዝርፊያ፣ ለጥቃት እና ለእንግልት ያጋልጣል የሚል ከፍተኛ ስጋት እንዳሳደረባቸው ወደ ሌላ ሶስተኛ አገር ለመሻገር በመጠባበቅ ላይ የሚገኙ ስደተኞች ገልጠዋል። ጽዮን ግርማ ናይሮቢ ያሉ ስደተኞችን አነጋግራ ተከታዩን ዘግባለች። ኬንያውያን አምስተኛ ፕሬዝዳንታቸውን ለመምረጥ

ድምጽ ሲሰጡ ለዋል። የዚህ ምርጫ ቅድመ ሂደት የፈጠረው አለመረጋጋትና የሰው ሕይወት መጥፋት፣ ምርጫውና ከምርጫው በኋላ ሊመጣ ይችላል ተብሎ የሚታሰበው ብጥብጥ በናይሮቢ ለሚገኙ ስደተኞችም ስጋት ሆኗል። በአፍሪካ ምርጫ በሰላም አለመከናወን እንደ ባህል እየተቆጠረ ነው የሚለው ናይሮቢ ከገባ ከሁለት ዓመት በላይ የሆነው በኢትዮጵያ የጃኖ መጽሔት አዘጋጅ የነበረው አስናቀ ልባዊ ነው። የአፍሪካ ምርጫ ከችግር ነጻ ነው ማለት አይቻልም ይላል።

ይህ ደግሞ ለእኛ ለስደተኞቹ ተጨማሪ ስጋት ነው ብሏል። በእያንዳንዱ እንቅስቃሴ አይዲ ይጠየቃል። ለምን መጣ፣ እንዴት መጣ ይላል። አንድ ስደተኛ ደግሞ ከሀገሩ አምልጦ ሲወጣ ወዲያውኑ እዚህ የስደተኛ ማረጋገጫ መታወቂያ ወይ ወረቀት ካልያዘ በነጻነት መንቀሳቀስ አይቻልም እዚህ ናይሮቢ። ስለዚህ በማንኛውም ሰዓት ፖሊስ ስፔሻሊ በፖሊስ አካባቢ ትንሽ ችግሮች አሉ። ያው ከስር ጀምሮ እስከ ከፍተኛ ገንዘብ

እስከ መጠየቅ ድረስ ይደርሳል። ያን ገንዘብ መክፈል ካልቻለ ይታሰራል። በየጊዜው ይገባል፣ ይወጣል። ተገዶም የመመለስ ሁኔታዎች አሉ። ተዘርዝሮም ያልቅ አይደለም። ችግሩ ትንሽ በተለይ አዲስ የሚመጣ ስደተኛ ላይ ትንሽ እንትን ያስቸግራል። እዚህ እኛ ምነዋሪ የሆንነው ላይ ትንሽ አሁን ጥሩ አይደለም ሁኔታው። በተለይ ከዚህ ከምርጫው ጋር በተያያዘ ወከባዎች አሉ። የቆንጆ መጽሔት ዋና አዘጋጅ የነበረችውና አሁን በስደት በናይሮቢ የምትገኘው መልካም ሞላ በዚህ ስጋት ምክንያት እስካሁን ከቤት እንዳልወጣች ትናገራለች።

ሁለት ነገር ያሰጋናል እኛ፣ ፖሊሶችም ያሰጉናል። ነዋሪው ደግሞ እርስ በርስ ግጭት ይኖራል ብለው ይጠብቃሉ ኬንያኖች፣ እራሳቸው እሱም ያሰጋናል። ፖሊሶች መጠው ድንገተኛ ፍተሻ ያደርጋሉ። ዛሬ ራሱ አንድ ሰው አጋጥሞናል። የአንድ አብቻዊ ተጠቅመን ነው በሚል ፖሊሶች መጠው ፈትሸውባት ይሄደዋል። መንገድ ላይ ካገኙት የተለመደ ነው ገንዘብ መጠየቅ። ስለዚህ አሁን ወደ ባሰ ነገር ሊሄድ ይችላል ነው። አሁን ፈርተዋል። እዚህ እነዚህ ኬንያ በራሳቸው

ግጭት ይፈጠራል ብለው ስለፈሩ ወደ ገጠር ይሄዳሉ። ዜጎቹ ግጭት ይኖራል ተብሎ ይጠበቃል። ዜጎቹ በራሳቸው አብዛኞቹ እንደዚህ በተለይ ሱቅ ያላቸው ምናምን ታክሲ ያላቸው ስንጠይቃቸው ወደ ገጠር እንሄዳለን ምናምን ነው። ሰፈር ያሉት ማለት ነው ሰርተዋል እነሱ ራሳቸው። እኛም ያው እንግዲህ ምንም ከለላይለን ቤት ይመጣሉ ብለን እንፈራለን፣ ይዘርፋሉ ብለን እንፈራለን። በጣም በቃ ስጋት ላይ ነው ያለ ነው። በጣም ከባድ ነው። ደግሞ አሁን ውጥረት ነክቷል። ብቻ በጣም

ዮናስ አጎስ ሰባት አመት ሆኖታል እርሱም እንደ አስናቀና መልካም ወደ ሶስተኛ ሀገር ለመሸጋገር ተራውን በመጠባበቅ ላይ ይገኛል በናይሮቢ የሚከሰተው ማንኛውም ነገር የስደተኞች የሁል ጊዜም ስጋት ነው ይላል ኬንያ ውስጥ አንድ ነገር ሲፈጠር የመጀመሪያ ቀላሎቹ ታርጌቶች ስደተኞች ናቸው ይሄንን ከዚህ በፊትም በተደጋጋሚ አይተነዋል ለምሳሌ ባለፈው ዌስት ጌት ላይ በተደረገ ጥቃት

አብዛኛውን መከራና ዋጋ የከፈሉት ስደተኞች ናቸው። ከዛ በኋላ ኦፕሬሽን ሰላማ ተብሎ ስደተኞች በየመንገዱ እየታፈሱ ከየቤታቸው ከመኖሪያ ቤታቸው እየተዘረፉ ሴቶችም እየተደፈሩ የተለያየ ሰብዓዊ መብታቸውን የሚጥሱ ተግባራት ተፈጽሞባቸዋል እና አሁንም ምርጫውን ተከትሎ ቫዮለንስ ወይም ሁከት ከተነሳ የመጀመሪያ ታርጌቶች የሚሆኑት ያው ስደተኞች ናቸው። ምክንያቱም ስደተኞች ናቸው ቀላሎቹ ታርጌቶች አብዛኞቹ በተለይ

በተቃዋሚ በኩል ያሉ ስራ አተናል የሚሉ ሰዎች ስደተኞች ስራቸውን እንደቀሟቸው ነው የሚያስቡት። ስደተኞች የተወሰኑ ስደተኞች እዚህ ንግድ ላይ ና የሚንቀሳቀስ ስደተኞችን እንደ ጥላት ነው የሚያዋቸው። ያ ያ ነገር ስላለ ሁከት ከተነሳ የመጀመሪያዎቹ ጥቃት ይደርስባቸዋል ብዬ ማስበው ያው እኛ ነን ስደተኞች ነን ነው ብዬ ማስበው። ከስደተኞች ደግሞ ኢትዮጵያውያን የበለጠ ለአደጋ ይጋለጣሉ የሚል ስጋት አለ ይላል። ሌሎች ሀገር ስደተኞች ሲታያቸው ለምሳሌ የሱዳን የሶማሊያ

ኮንጎ፣ ቡሩንዲ፣ ሩዋንዳ እነዚህ እነዚህ ሀገር ስደተኞች አሉ እዚህ ሀገር እና አብዛኞቹ የተጠናከረ የሆነ ኮሚኒቲ ያላቸው ጠንካራ የሆነ ኮሚኒቲ ነው ያላቸው በተለይ በስደተኛው ደረጃ ማለት እና፣ ይሄ ኮሚኒቲ ብዙ ጊዜ ስደተኞች አላግባብ ሲታሰሩ ሄደው ተከራክረው በማስፈታት ጠበቃ ቀጥረው በማስፈታት እንደዚሁም ስደተኞች ሙቀት እንደዚህ አይነት ነገር ሲነሳ ዲስኦርደር ነገር ሲፈጠር አስፈላጊውን የሆነ መረጃ በማቀበል ኮሚኒቲዎቹ ለስደተቱ ድጋፍ ያደርጋል።

የኢትዮጵያ ኮሚኒቲ ካየሽን የኢትዮጵያ ኮሚኒቲ የለውም ማለት ትችላለች። ምክንያቱም ያለው አንድ ኮሚኒቲ ነው፣ እሱም ከሁለት ሺ አስራ አምስት ጀምሮ ፋንክሽን እያደረገ እየተንቀሳቀሰ አይደለም። በኬንያዊያን ደረጃ እዚህ አሁን እኔ ከምኖርበት ሰፈር እንኳን ብዙ ኬንያዊያን ቤታቸውን ዘግተው እየሄዱ ነው ወደ ትውልድ ሀገራቸው፣ ግማሾቹ ወደ ላሻለ ወዳለ ሰፈር እየተንቀሳቀሱ ነው፣ ምክንያቱም ውከት በተለይ ከተነሳ የሚነሳል ተብሎ የሚጠበቀው እኛ አሁን ያለንበት ሰፈር ነው

በጣም ሞር ቫዮላንት ይሆናል ተብሎ የሚጠበቀው እና ከዚህ በፊትም ይህ ሰፈር ሙሉ ለሙሉ ተቃጥሎ ነበር ማለት ትችላለች። አሁንም ያለውበት ሰፈር በዚህ በእውከት ሁለት ተሰማ በተነሳ እውከት ያንን በማስታወስ ቤታቸውን ሊዘብተው እየሄዱ ያሉበት ሁኔታ አለ። የቀደመውን ሁኔታ በማስታወስ ሰዎች የሚያስፈልጋቸውን ነገር እየገዙ እቤት ውስጥ ተቀምጠው እንዳሉ የገለጹት እነዚህ ስደተኞች፣ በእንዲህ ያለ ሁኔታ ውስጥ የምንኖር ስደተኞች ሁሌም በስጋት ልባችን እንደተንጠለጠለ ነው ይላሉ።

ወደ ቀጣዩ ዘገባ እናልፋለን። ሴት ተማሪዎችን ወደ ሳይንስ ቴክኖሎጂ፣ ምህንድስናና ሂሳብ ዘርፎች ለመሳብና ለማነቃቃት የተጀመረው የኮምፒውተር ክህሎት ስልጠና ዓላማውን እያሳካ መሆኑን በአዲስ አበባ የዩናይትድ ስቴትስ ኤምባሲ አስታውቋል። የዚህ ዓመት ሰልጣኞችንም ዛሬ አስመርቋል። እስክንድር ፍሬው ነው ይዘገበልን

ባለፈው አመት የተጀመረው የዩናይትድ ስቴትስ ኤምባሲ ፕሮጀክት ነው ዘንድሮ ለሁለተኛ አመት የቀጠለው። የዘንድሮ ሰልጣኞች ሴት ተማሪዎች ወደ ሳይንስ ቴክኖሎጂ፣ ኢንጂነሪንግና ሂሳብ ዘርፎች እንዲሳቡ ለማድረግ ያግዛሉ የተባሉ የኮምፒውተር ክህሎት ስልጠና ወስደዋል። በህይወት ክህሎትና በሌሎች ተያያዥ ዘርፎችም ሰልጥነዋል። አምና በአዲስ አበባ በአርባ ተማሪዎች የተጀመረው ስልጠና በባህር ዳር፣ በጅማ፣ በድሬዳዋና በመቀሌም በመቀጠል ሁለት መቶ ተማሪዎችን ተሳታፊ አድርጓል።

ተሳታፊዎቹም የአስረኛ ክፍል ፈተና ወስደው የተሻለ ውጤት ያመጡና ወደ መሰናዶ ያለፉ የአስራ አንደኛ ክፍል ተማሪዎች መሆናቸውን የኤምባሲው መረጃ ያመለክታል። ዛሬ በአዲስ አበባ ከተመረቁት አንዷ ከአዲስ ከተማ የመሰናዶ ትምህርት ቤት የመጣችው የአብጸጋ መኮንን ስልጠናው የተሻለ ዝግጁ እንድትሆን እንዳደረጋት ትናገራለች። እኔ ለምሳሌ አሁን ኮምፒተር ሳይንስ ተማሪ ሆኜ ዩኒቨርሲቲ ብጋባ ኖሮ ይሄንን ጂሲሲን ሳልማ ፈርስቲር ላይ እርግጠኛ ነኝ ምንም የማቀው ነገር ላይኖር ይችላል

ትሬነራችንም ልክ ነበረች እና እኔ ስገባ ትል ነበረ ምንም አቀው ነገር አልነበረም እና የምታሰለጠናችሁ ማለት ነው። ያው ከዛ በኋላ ግን አሁን በአሁኑ ሰዓት ላይ ባለኝ ኢንፎ እውቀት የተነሳ ብገባ ከተማሪው የተሻልኩኝ ለመገኘት ችላለሁ ብዬ አምናለሁ። እርግጠኛም ነኝ።

ኮምፒዩተር ሳይንስ የሚል ጠቅሰሽልኛል። አንቺ አሁን ወደ መሰናዶ ትምህርት ቤት አልፈሻል። ዩኒቨርሲቲ ስትገቢ ምንድነው ማጥናት የምትፈልጊው? ምንድነው ምኞት፣ ራስሽን ያዘጋጅሻለሽ? ለምንድን ነው እኔ ኮምፒውተር ሳይንስ ተማሪ ነው መሆን የምፈልገው እና ለብዙ ነገሮች አዲስ አልሆንም ብዬ እገምታለሁ። ምክንያቱም እዚህ ብዙዎቹ ነገሮች አይቻቸዋለሁ ማለት ነው።

አዲስ የተሾሙት በአዲስ አበባ የዩናይትድ ስቴትስ ኤምባሲ ጉዳይ ፈጻሚ ትሮይ ፊትረር ለአሜሪካ ድምፅ እንዳሉትም ፕሮጀክቱ የታሰበለትን ዓላማ እያሳካ ነው። ፕሮጀክቱ የታሰበለትን ዓላማ በሰፊው አሳክቷል። የጀመርነው በአርባ ተማሪዎች ነው። አሁን በአንድ ጊዜ የሚሰለጥኑት ከሁለት መቶ በላይ ሆነዋል።

የበለጠ መሻሻሉን እንደሚቀጥልም ተስፋ እናደርጋለን። ዋናው ጠቃሚ ነገር እነርሱ እነዚህን ክህሎቶች መማራቸው አይደለም፣ ነገር ግን ወደ የትምህርት ቤቶቻቸው ተመልሰው ይሄዱና ስለዚህ ስልጠና ይናገራሉ። መረጃውን አሰራጭ ይሆናሉ ማለት ነው። በትምህርት ቤቶቻቸው የሚገኙ ሌሎች ተማሪዎችን እንደሚያነቃቁና ይህንን ለወደፊትም እንደ መልካም አጋጣሚ መጠቀማቸውን እንደሚቀጥሉ ተስፋ እናደርጋለን።

የዩናይትድ ስቴትስ ኤምባሲ ባለፈው ዓመት ካስመረቃቸው የመጀመሪያ አሰልጣኞች አንዷ የነበረችው

ዊሊ ጠና በስልጠናው ምክንያት የዘንድሮው የትምህርት ዘመን የተሻለ እንደሆነላት ትናገራለች። ትምህርት አካዳሚካ ከሚሰጠን ኤግዛም በተጨማሪ ፕሬዘንቴሽን ምናምን በሚሰጥ ጊዜ የሚያዙ ማርኮች አሉ። ከባድ ማርኮች ማለት ነው። እነዛን እኛ በብቃት ነው የምንወጣው። ይሄ ራሱ ላለን ውጤት አሪፍ ነው የሚሆነል ማለት ነው እና በዚህ ምክንያት የደረጃ ተማሪ እንድንሆን አድርገውናል። እግዚአብሔር ይመስገን፣ በጥሩ ውጤት ወደ ዩኒቨርሲቲ እንድናልፍ ረድተውናል ማለት ነው ያለው። ጥሩ ታመጣሽ። ምደባውን አውቀሻል? ታውቋል? ገና ነው ምደባ ገና ነው ግን

አሪፍ ነው። አራት ዘጠና ነው ያመጣሁት። ማለት እንደ ሶሻል ተማሪ አሪፍ ነው። በምረቃው ስነ ስርዓት ላይ የተገኙትና የምስክር ወረቀት የሰጡት በአትላንቲስ መንኮራኩር ለሁለት ጊዜ ወደ ጠፈር የመጠቁት የናሳ ጠፈረተኛ ሊላንድ ሜልቪን ከእነዚህና መሰል ተማሪዎች አንጻር ትልቅ ተስፋ እንደሚታያቸው ነው ያብራሩት። እነዚህን ሴት ተማሪዎች መመልከት እሳት ውስጥ ብልጭታ እንደማየት ነው

ያንን ከዓይናቸው መመልከት እችላለሁ። መድረክ ላይ የተናገሩት ሁለት ሴቶች ሥልጠናው እንዴት ሕይወታቸውን እንዲሁም የሚሠሩትን እንደለወጠላቸው ገልጸዋል። ይህንን ሳይ የጠፈር ጣቢያውን አስባለሁ። እነዚህ ተማሪዎች ባላቸው የኮምፒውተር ክህሎት፣ የወደፊቶቹ ጠፈርተኞች፣ ይህች አገር እንድታድግ የሚያግዙ ሳተላይቶችንና ሌሎች ነገሮችን የሚገነቡ ሊሆኑ ይችላሉ። ስለዚህ

ያ ጉጉትና ብልጭታ በጣም ኃይለኛ ነው። በዓይኖቻቸውና በልባቸው ተመልክቻለሁ። ከተማሪዎቹ ጋር የተደረጉ ተጨማሪ ቃለምልልሶችን በሌላ ዘገባ መለሰባቸዋለሁ። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ።

አድማጮች የምትከታተሉት በ19ና 22 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። አሁን በነጻ የስልክ መስመር 2022059942 የውስጥ መስመር 14 ከተቀበልናቸው ከእናንተ አስተያየቶች ለሰዓቱ እነኚህን እንሰማለን።

ትላንት እሑድ ሰለሞንና ጨም ግርማ አንድ ዘገባ አዘጋጅተው ነበረ። የመጀመሪያው ዘገባ በጣም አሳዛኝ አስገራሚ ሆኖ ነበር ያገኘሁት። ማንም እንደዛ እንደሚያዝንና እንደሚጨነቅ የታወቀ ነው እና በተለይ በተለይ አስተማሪ ትምህርት ቤትና አስተማሪ ልጆችን እንደማበረታታት ማበረታታት ሞራል እንደመስጠት ማግለል

ጥሩ እንዳልሆነ ከወዲሁ ሁላችንም መገንዘብ ያለብን ይመስለኛል። ይህ ትምህርት እንግዲህ ትምህርት ቤቶች በአጠቃላይ እንኳንስ ትምህርት ቤት ሊያገላቸው ይቅርና እዛ የሚማሩ ተማሪዎች ራሳቸው እንዳያገላ፣ ህጻናቱን እንዳገላቸው ሰብስበው ማግለል እንደሌለባቸው፣ እነዚህ ልጆች ወደው እንዳልሆነ ያደረጉት ተገደው ከአቅናቸው በላይ በመሆኑ እንጂ ፈልገውት

አስበውት ያደረጉት እንዳልሆነ ነው። ትምህርት ቤትም አስተማሪም ማስተማሪ አለበት መስም የሞራል ድጋፍ መስጠት አለበት። እዛ የሚማሩትን ተማሪዎችን ጭምር ንቃት መስጠት ነው የሚፈለገው እንጂ ተማሪዎችን ማግለል እጅግ እጅግ አጠያያቂና የሚያስጠይቅ ጉዳይ ሆኖ ነው የሚሰማኝ። ምክንያቱም እነዚህ ልጆች በጣም ሕፃናት ናቸው። ስድስት ሰባት ስምንት ዘጠኝ ነው።

ከዚሁ ጀምሮ ትምህርት አቋርጠው ምንድነው የሚሆኑት? አትሊስት ህብረት ህብረተሰቡንም ጭምር ማንቃት አለበት። ትምህርት ቤት ቤት የትኛውን ትምህርት ቤት ኤሌሜንታሪ አንስቶ እስከ ሀይ ስኩል ያንን የት ትምህርት ቤቶች ህብረተሰቡን ማንቃትና ትክክለኛውን ምርሆ መስጠት በጣም አስፈላጊ ነው እላለሁ። በጣም አመሰግናለሁ።

ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። አሁን ከምሽቱ 3 ሰዓት ከ37 ደቂቃ እየሆነ ነው። ሁለተኛውን የፕሮግራም አጋማሽ እንጀምራለን ከጥቂት ደቂቃ በኋላ። ከዛ በፊት ግን ምንድን ነው ያለ ዛሬ ሙዚቃ አለለም ትላንትና

ወልዶ መንፈስ ቅዱስ ባህረው ያከ ብዬ ሰላምታ ላድርስ ለፈጠርከኝ አንተ የላይኛው ንጉሥ፣ እንዴት አለህ በጥቼ ስካይኝ ድረስ ያስደንቃለን እናኗራቸው የጥምቱን ያብ የወልድ የመንፈስ ቅዱስ የሦስቱ ሦስቱ ናቸው። በአካል በገጽ በስን አንድ ናቸው። በትእዛዝ በግብር ፍጹም ስላሴ ናቸው።

ያረጉት ከምድር ሁለቱን ሰማ ያረጉት ጠፈር ማክሰኞ አብቃያሏት ምድርን አበቀለችን ሳር ቅጠሉን ህሉን ረቡን የረቂቅ ስራን ሲሰሩ ከዋክብትን ከጨረቃን ፈጠሩን። ሐሙስን አልተውምና መፍጠር የሚበሩን ያላቸውን ነገር የማይበሩን የሚሄዱትን በእግር በባህርም

ከሳጉም አድሬ ሳይቀር አርትጧት አዳሚኔኝ መናፋት ንበር ብለው በነሱ አምሳል ሰሩት። በሰልስት ከዋንም ፈጥረው ሰጡት ትርዳም ብለው ብቻውን ሆኖ ቢያዩት፣ የስላሴዎች የፍጥረታቸው ፍፃሜ በሰባት ቀነት ብቻ ሆነች ቅዳሜ።

የዩናይትድ ስቴትስ የከርሰ ምድር ጥናት እንዳመለከተው በሬክተር መለኪያ ስድስት ነጥብ አምስት የተመዘገበ ርዕደ ምድር የቻይናን ሹዋን ተራራማ ክፍል ሀገር ዛሬ ማለዳ መጥቷል። የቻይና መንግሥት በሰጠው መግለጫ እስከ አንድ መቶ ሰዎች ሳይሞቱ እንዳልቀሩ በብዙ ሺዎች የሚቆጠሩ ደግሞ እንደቆሰሉ ተገልጿል። ይሁንና ቢያንስ ሰላሳ ሰዎች መሞታቸው ደግሞ ተረጋግጧል።

ቬኔዙዌላ ውስጥ ላለፉት አራት ወራት በተካሄደ ጸረ መንግሥት ዓመፅ ከተገደሉት 125 ሰዎች አብዛኛዎቹ የሞቱት የደህንነት ኃይሉ ከተገቢው በላይ ኃይል በመጠቀሙ እንደሆነ የተባበሩት መንግስታት የሰብዓዊ መብት ቢሮ አስታውቋል። ቢሮው ይፋ ላደረገው አሐዝ መሠረቱ ዛሬ የተገለጠው የምርመራ ውጤት ሲሆን 46 ሰዎች በደህንነት ኃይሎች፣ ሌሎች 27 በአፍቃሪ መንግሥት ታጣቂዎች ተገድለዋል። ቀሪዎቹን ሰዎች ማንና እንዴት እንደተገደሉ በምርመራ ውጤቱ ላይ አልተመለከተም።

ዩናይትድ ስቴትስ በሽብርተኛነት የፈረጀችው አንድ የፓኪስታን እስላማዊ የበጎ አድራጎት ድርጅት ወደ ፖለቲካው መድረክ መቀላቀሉን ይፋ አድርጓል። ቡድኑ የአሁን አቋሙ ይፋ የአሁን አቋሙን ይፋ ሲያደርግ ወደፊት በብሔራዊ ምርጫዎችም ለመወዳደር ዓላማ እንዳለው አመልክቷል። ርዕሰ ዜናው ይኸው ነው። አዲሱ ወደ ሁለተኛው አጋማሽ በዚሁ እንዝለቅ። እንግዲህ ከዜናዎቹን ተከትሎ ሐኪምዎን ይጠይቁ

ሐኪሙን ይጠይቁ አሉ ለሙያዊ ማብራሪያ የሚያቀርቡትን የምሽቱን ሐኪሙን ይጠይቁ ቅንብር በመጀመሪያው አጋማሽ ጠቆም አድርጋል። ቅድመ ስኳር በሽታ

አዲሱ ትክክል ነው። ቅድመ ስኳር በሽታ እንግዳም ስለሆነ በተባለው ቃል ብቻ የሚገለጥም ባለመሆኑ ስኳር በሽታ አይደለም ግን ቅድሚያ የሚመጣ ነው። ብዙ የሚያነጋግር ነው። ታዲያ የድምፅ ችግር ገጥሞናል። ቀደም ባለ ፕሮግራማችን የመጀመሪያውን ክፍል ያሰማነው ሌላ ፕሮግራም መተካት ልንገደድ ነው። የአንጓ ብግነት ወይም አርትራይተስ የተሰኘውን ነው። ይህንን በቀጣይ ሳምንት ፕሮግራማችን በተሻለ ድምፅ ጥራት እናቀርበዋለን። ድምፁ ላይ ችግር አለው። ዶክተር ሞገስ ይሳይ ናቸው

ናቸው። ታዲያ የዚህኛው ፕሮግራምችን ዶክተር ሞገስ ቀደም ብሎ የገለጿቸው ከፍተኛ ህመም፣ የመገጣጠሚያ አካላት እንደ ልባ ለመታዘዝ፣ እብጠት እነኚህ ምልክቶች ከመከሰታቸው በፊት አንድ ሰው ለመከላከል ሊያደርግ የሚችለው ነገር አለ? ሊወስደው የሚችል እርምጃ? አዎ ባለፈው ውይይታችን ላይ በሁለት ከፍለን ነበር ያየ ነው። አንደኛው

ብዙ ጊዜ በመጋጠሚያ ላይ በአጥንትና በአጥንት መካከል ያለው ካርትሌጅ የሚባለው ድልዳል ተበልቶ ሲያልቅ ነው። እሱም ኦስቲዮአርትራይት የሚባለውን በሽታ ነው የሚያመጣው። ሌላው ግን መቁሰልን የሚያስከትል በዚያ የተነሳ እብጠት አንዳንድ ጊዜ የሚያንጓዎች አልመታዘዝን የሚያመጣው ነው። የመጀመሪያውን ከተመለከትን ብዙ ጊዜ ከእድሜ ጋ አብሮ የሚመጣ

ከዛም በላይ ደግሞ ከክብደት ጋር የተያያዘ ሊሆን ስለሚችል በተለይም ክብደታችንን የሚሸከሙ መጋጠሚያዎች እንደ ጉልበት፣ ቁርጭምጭሚት፣ ታፋ የመሳሰሉት ከጀርባ አጥንታችን ከዝቅ ብሎ ያለው እነሱ እነሱ ለዛ የተጋለጡ ስለሚሆኑ በመከላከያነት ልናተኩርባቸው የሚገባ አንደኛ ክብደትን መቆጣጠር። እሱ እንኳ በኛ ሀገር ብዙም ችግር አይደለም። በሁለተኛ ደረጃ ደግሞ እንቅስቃሴ

ወይም ኤክሰርሳይዝ የምንለው የአካል እንቅስቃሴ አዎ፣ የአካል እንቅስቃሴ በጣም ትልቅ ጠቀሜታ አለው። የአካል እንቅስቃሴን ሊከለክል የሚችል ምንም አይነት የበሽታ ሁኔታ ወይም የጤና መታወክ ሁኔታ ስለሌለ የአካል እንቅስቃሴን በማንኛውም ሁኔታ ውስጥ ማካተት ጠቀሜታ አለው። ሁለተኛው ግን ይሄ እብጠትን የአንጓ አለመታዘዝን የሚያመጣው ችግር

እንደ ዱብዳ ብዙ ጊዜ የሚከሰት ስለሆነ በመከላከያነት ልናደርገው የምንችለው ብዙም ነገር የለም። በሽታው እንደጀመረ ቀደም ብሎ ሕክምናን መውሰድ በበሽታው ምክንያት ሊከተል የሚችለውን በኋላ የማይመለስ የአካል መበላሸትን ይከላከላል።

ዶክተር ሞገስ በሁለት ከፍለው እንደ ባህሪያቸው በአንድ በኩል ከወዲሁ ለመከላከል የሚያስችሉ ለዚያ በሽታ ሊያጋልጡ የሚችሉ ሁኔታዎችን በመከላከል ሊደረግ የሚችል፣ ሁለተኛው ግን አይነት

ቀድሞ ምልክት የሚያሳይ ሳይሆን ድንገት ከደረሰ በኋላ የሚረዱ ስለሆነ ፈጥኖ ወደ ሕክምና መሄድ ሊመጡ የሚችሉ የተባባሱ ሁኔታዎችን ለመከላከል ሊረዳ እንደሚችል አስረድተውናል። ወደ ሕክምና አማራጮቹ ከመሄዳችን በፊት አንድ ሕመምተኛ የመገጣጠሚያ ሕመም ወይም ደግሞ የአንጓ ብግነት ምልክቶች ኖረውት

ወይም ደግሞ ስጋቱ ኖሮት ወደ ምርመራ ሲሄድ ምን አይነት መረጃዎችን ይዞ ሊሄድ ይገባዋል። ለምርመራው ሊረዳ የሚችል በትክክልም ህመሙ ታውቆለት እንደ ገለጹት ደግሞ ፈጥኖም ሕክምና እንዲሰጠው በጠቃሚ ምክርነት የሚገልጿቸው ምን አይነት መረጃዎችን ይዘው መሄድ አለባቸው። ሐኪማቸውን ለመርዳት ወደ ሐኪማቸው በሚሄዱበት ጊዜ ሁላችንም እንደምንረዳው

ዳያግኖሲስ፣ ወይም የበሽታ ስም መስጠቱ ሂደት የተለያዩ ኢንፎርሜሽኖችን በማገናዘብ ነው እና ወደ ሐኪሙ አንድ ሰው በሚሄድበት ጊዜ ምን እንደሚሰማው፣ ምን ያክል ጊዜ እንደቆየ፣ ምን ሁኔታዎች እንደሚያባብሱበት፣ ምን ሲያደርግ እንደሚሻለው፣ በጊዜም አኳያ ደግሞ ብዙ ጊዜ መቼ በሽታው እንደሚያመዝን፣ ብዙ ጊዜ የቁስለትን የአንጓ ብግነትን የሚያስከትለው በሽታ

ምልክቱ በጣም ጎልቶ የሚታየው ጧት ነው። ጧትን በተመለከተ የተለየ ነገር ኖሮ ሳይሆን ሰዎች አርፈው ከቆዩ በኋላ ከረጅም ረፍት በኋላ ጧት ካልጋቸው ወይም ከሚኝታቸው በሚነሱበት ጊዜ መጋጠሚያዎቻቸው አይታዘዟቸውም። እንቅስቃሴ እየጨመሩ በሄዱ ቁጥር ወደ አዋጅ በተንቀሳቀሱ ቁጥር ያ እብጠት እየቀነሰ ይሄዳል። በሽታው ሄደ ማለት አይደለም። በእንቅስቃሴው ትንሽ የተሻለ ሁኔታ ይሰማቸዋል።

ያ ሳይክል በሚቀጥለው ቀን እንደገና ተመልሶ ይመጣል። ይሄ ውስለትን በተመለከተ ያለው ነው። ሌላው ግን የአጥንትና የአጥንት መፈጋፈግ ስለሆነ ብዙ ጊዜ ከብዙ እንቅስቃሴ በኋላ የሚሰማ ነው እና ይሄ ትልቅ ጠቀሜታ አለው እና ይህንን ይህንን አገናዝበው ለሐኪሞቻቸው በሚነግሯቸው ጊዜ ለሐኪሙ ትልቅ እገዛ ያደርግላቸዋል። እዚህ ላይ አንድ ላስገነዝብ የምወደው ነገር ቢኖር

እንደ ያንጓ ብግነት አይነት በሽታ በአንድ ሳምንት በአንድ ወር ታክሞ የሚለቅ ሳይሆን ለረጅም ጊዜ የሚቆይ ስለሆነ ከሐኪሞቻቸው ጋር ሲማፕ ማድረግ ወይም በአቻነት ሐኪሙ እውቀቱን እያመጣ እነሱ ስለ ችግራቸው ያላቸውን እየተነጋገሩ እጅ ለእጅ ተያይዘው እያቃለሉት የሚችሉ ችግር ስለሆነ አብሮ የመስራት ባህሉን ማጠናከር እንዳለብን

ላስገነዝበወዳለሁ። መልካም። ይህን ጠቃሚ ምክር አድማጮቻችን በዚህ ህመም ብቻ ሳይሆን በሌሎችም እንደሚገለገሉበት ተስፋ አድርጋለሁ። ዶክ ሞገስ፣ በሕክምና አማራጭነት አንድ ሰው ለህመሙ መጋለጡ ከታወቀ በምርመራም ከተረጋገጠ በኋላ ምናልባትም እንደ ህመሞች ዘርፈ ብዙነት አማራጮቹም እንዲሁ ሊለያዩ ይችሉ ይሆናል። ምን አይነት የሕክምና አማራጮች አሉት? እንደ አቅም ሁኔታ እና እንደ መድኃኒቶቹ አቅርቦት የሚወሰን ነገር ነው።

ብዙን ጊዜ በመጀመሪያ ደረጃ በሀገራችን እንደ አስፕሪን ወይም የአስፕሪን ዘርነት ያላቸው መድኃኒቶች ወይንም አንታ ኢንፍላማቶሪ በመባል ይታወቃሉ። እነሳ ጠቀሜታ አላቸው። እንደ ፕሬድኒዞን የመሳሰሉ መድኃኒቶች በአጭር ጊዜ ውብጠቱን ለመቀነስ ሰውየው ህመሙ ወይም ከስቃዩ ግለሰቡ ሆነ ግለሰቧ

የተሻለ ሁኔታ እንዲሰማቸው ማድረግ ሊያደርግ ይችላል። ግን ፕሬድኒዞን ለረጅም ጊዜ በሚወሰድበት ጊዜ ራሱ የሚያስከትለው ችግር ስላለ የሐኪሞችን የቅርብ ክትትል ያስፈልጋል። ሌሎችም እንዳልኩት አቅርቦት አኳያ የሚወሰን ስለሆነ በሀገሪቱ ውስጥ ሊኖሩ የሚችሉ መድኃኒቶች ለምሳሌ አንደኛው ሃይድሮክሲክሎሮክዊን ይባላል።

ኮባ መከላከያ መድኃኒት አንዱ ነው። ለአንጓ ብግነት ከፍተኛ ጥቅመት አለው። ያንን ከሀኪሞቻቸው ጋር ቢነጋገሩ በአንድ ድንጋይ ሁለት ወፍ እንደመግደል ይሆናል። ትልቅ ጠቀሜታ አለው። እሱም ማገናዘቡ ይቻላል። እዚህ ላይ ስለ ብዙዎቹ መድኃኒቶች በመዘርዘር ፋንታ ላስገነዝብ የምወደው አንደኛ ባለው ተጨባጭ ሜታ ላይ እየተመረኮዘ ይሆናል፣ ሁለተኛ በመድኃኒቶቹ አቅርቦት ላይ ሊሆን ይገባዋል።

ግን መታየት ያለበት ነገር አንድ ሰው አንድ ሕክምና ከጀመረ በኋላ አልፎ አልፎ ክትትልን ስለሚያስፈልግ ከሁለት አኳያ፣ አንድም በሽታው በቁጥጥር ስር መዋሉን ከመረዳት፣ በሁለተኛም ደረጃ ደግሞ አንዳንድ ጊዜ አንዳንድ መድኃኒቶች የራሳቸው የሆነ ደግሞ የጎን የሚያስከትሉት አላስፈላጊ ነገሮች ሊኖሩ ስለሚችሉ ያንንም ከመከታተል አኳያ

ከሐኪሞቻቸው ጋር እጅና ጓንቶ ነው መስራት ይጠቅማል ብዬ አሰብኩ። የማስገነዝበው ለዚህ ነው። አንዳንድ ጊዜ አንዳንድ ወገኖቻችን ከውጭ ያሉ ዘመዶቻቸው መድኃኒት ሊልኩላቸው ይችላል። ያንን መድኃኒት በሚያገኙበት ጊዜ ከሐኪሞቻቸው ጋር ይሄ መድኃኒት ተልኮልኛል፣ አቅምና ሁኔታ በፈቀደ ያለ ማቋረጥ ላገኘው የሚችለው መድኃኒት ስለሆነ የቅርብ ክትትሉን በአንተ በሀኪሜ በኩል ቢደረግልኝ እወዳለሁ የሚለውን

አብሮ የመስራት ባህል ማዳበር እንዳለብን ነው ላስገነዝሉ ሞቸው። ዶክተር ሞገስ ሲሳይ ናቸው በኢንዲያና የኢቫንስቪል የሕክምና ክሊኒክ አንጓ ብግነት እና ተያያዛማች በሽታዎች ልዩ ባለሙያ። ለጊዜያቸው እናመሰግናለን። አድማጮች አሁን ንግድና ምጣኔ ሀብት

በአነስተኛ ቦታ አነስተኛ አትክልት በገንዳ ለማምረት ያለመች ወጣት የግብርና ንግድ ሥራ ፈጣሪ የምሽቱ ንግድና ምጣኔ ሀብት እንግዳ ትሆናለች። ይለናል ሄኖክ ሰማ እግዜር። በቀጣዩ ዝግጅቱ በከተማ አካባቢዎች የሚኖሩና የመሬት ይዞታቸው እያነሰ የመጣ ገበሬዎች በአነስተኛ ቦታና ወጪ ምግብ ለማምረትና ገቢም ለማግኘት የሚያስችል መንገድ እያፈላለጉ ነው። ይህችም የምስራች መስፍን በዚህ መልኩ እየሰራች ነው ይለናል። ወደ ቅንብሩ

የምስራሽ መስፍን እባላለሁ። ከአዲስ አበባ ነው የመጣሁት። በንግድ ፈጠራና በንግድ ዙሪያ በሚለው ስር ነው የመጣሁት። በማንዴላ ዋሽንግተን መርሃ ግብር ፐርዶ ዩኒቨርሲቲ ነበር የነበርሽው። ኢንዲያና የሚገኝ የትምህርት ተቋም ነው ፐርዶ። የነበረች ቆይታ እንዴት ነበር?

ፐርዱ የነበረኝ ቆይታ በጣም አጥጋቢ ነበረ። ለምንድ ነው ትምህርት ቤቱ አሜሪካ ውስጥ ካሉት በጣም ስመጥር ዩኒቨርሲቲዎች መካከል አንደኛው ነው። ኢንጂነሪንግን፣ ኢኮኖሚክስንና ግብርና ግብርናን አንድ ላይ አጣምሮ የሚደረጉ ትላልቅ ጥናት የሚደረግበት ዩኒቨርሲቲ ነበር እና ትልቅ ኤክስፖዠር ሰጥቶኝ በጣም ጥሩ ነበረ። ቆይታሽ እንግዲህ ከምስራች ጋር ቅድም ስናወራ ስትነግረኝ ጥሩ የገበሬ ነጋዴ፣ ግብርናና ንግድ ነው አንድ ላይ ለመስራት ያሰብሽው።

እስኪ ስለ ስራሽ ንገሪኝ። ሀሳብ ነው ይዘሽ የመጣሽው። ብዙ ሰዎች ወደ ስራ ገብተው የንግድ ስራ ፈጠራቸውን በተወሰነ ደረጃ ስራ አስጀምረውት ገንዘብም ማህበረሰብን መቀየር የቻለና ለእነሱም ገቢ ማስገኘት የቻሉ ስራዎች ይዘው ነው የመጡት። አንቺ ግን ሀሳብ ይዤ ነው የመጣሁት አልሽ። አዎ፣ ሀሳብ ይዤ ነው የመጣሁት። ስለ ሀሳቤ በጣም እያደገ የመጣው ፐርዲው ከገባው በኋላ ነው።

እንደ ሀሳብ ይዤ የመጣሁት የነበረው በትክክል ቴክኖሎጂውን ባላስበውም፣ ግን በጣም ትንሽ የመሬት ይዞታ ያላቸው ገበሬዎች በተለይም በከተማ አካባቢ የሚኖሩ ገበሬዎች እንዴት አድርገው የገቢ ምንጫቸውን መጨመር ይችላሉ ያንኑ የግብርና ክህሎታቸውን ተጠቅመው የሚለውን ላይ ነበረ እንደ ችግር ፎከስ አድርጌ እየሰራሁ የነበረው እና እዚህ ከመጣው በኋላ

አኮፖኒክስ ወደሚባል ቴክኖሎጂ ራሴን አስተዋወቅኩ ማለት ነውና፣ አሁንም ይዤ የምሄደው የንግድ ሀሳብ ምንድን ነው? ይሄንን አኮፖኒክስ። አኮፖኒክስ ማለት ምን ማለት ነው? አሳንና

አትክልቶችን አንድ ላይ ማምረት ነው። ይሄም የሚሆነው በትንሽ ቦታ ላይ የሚሰራ ነው። ገበታ ወይ ደግሞ መሬት ተቆፍሮም ሆነ የመታጠቢያ ገንዳ ሮጌም ካለ በዛ ሁሉ የሚሰራ ነው። በጣም ደግሞ እንዴት ነው ኢፌክቲቭ ነው ኤፊሽንት ነው

ሪሶርስን ማኔጅ በማድረግ ስለዚህ፣ በትንሽ በትንሽ ገንዘብ በትንሽ ቦታ የሚሰራ ሆኖ ግን ምርቱ ከፍ ያለ ነው ማለት ምርቱ በጣም ከፍ ያለ ነው። የአሳውን ቆሻሻ ወይም ወስት ተጠቅሞ ሰላጣን የመሳሰሉትን፣ ቲማቲም የመሳሰሉትን ለተቀን የምንጠቀምባቸውን አትክልቶች ማምረት ይቻላል። አኳፖኒክስ የምትለው በትንሽ ቦታ ትንሽ ውሃን ተጠቅሞ አሳ

በጎኑ ደግሞ ሰላጣ፣ ሌላ አይነት አትክልቶችን ማብቀል የሚያስችል ቴክኖሎጂ ነው። የሚሸጠው በሀገር ውስጥ የሚመረት ካልሆነ በስተቀር በውጭ ሀገር የሚመረተው ዋጋው ብዙ ነው። ታዲያ እንዴት ነው ለኢትዮጵያ አነስተኛ ገበሬዎችና አነስተኛ ገቢ ላላቸው ሰዎች እንዴት አድርገሽ ነው ይህንን የንግድ ሀሳብ ስለሆነ ልትሸጭና ለአንቺም ትርፍ ለእነሱም ደግሞ የተሻለ ኑሮና የተሻለ ገቢ ለማምጣት ምትሰሪ?

አው፣ ልክ ነው። ሁሉም የሚያልካቸው ነገሮች አሁን ከፐርዱ ኢንጂነሪንግ ዲፓርትመንት ጋር የስራ ግንኙነትን ፈጥሬ ነው የመጣሁት። እዛ በነበርኩበት ጊዜ ይሄም በአነስተኛ ዋጋ ኢትዮጵያ ውስጥ ባሉ በምንጠቀምባቸው ነገሮች እንዴት አድርጎ ያንን ነገር ዲዛይን ማድረግ ይቻላል የሚለውን ለመስራት። ስለዚህ የመጀመሪያው የንግዴ ሀሳብ የሚሆነው እሱን

ዲዛይኑን መስራትና እንዴት አድርገው ይሰራል አይሰራም የሚለውን ነገር ጥናት ማድረግ ነው። ከዛ በኋላ የተሻሻለው ነገር ከተገኘ ዋጋው የቀነሰ በጣም ደግሞ ምርታማነቱ የሚጨምረው አኮፖኒክስ ላይ ስንደርስ ያንን ነው ለተጠቃሚዎቻችን የምናቀርበው። በጣም ጥሩ እንግዲህ የንግድ ሀሳብ ሀሳብ ሀሳብ ነው። ብዙ ሰዎች በየማህበረሰባቸው ያሉ ችግሮችን ይመለከታሉ። ማህበረሰባችሁ ውስጥ ያሉ ችግሮችን ተመልክታችሁ ለዚህ ችግር መፍትሄ

በንግድም ሆነ በማህበረሰብ ግልጋሎትም እንሻለን የምትሉ ካላችሁ የንግድ ሀሳብ እንዴት ነው የሚበለጽገው? ምክንያቱም መቼም ሰው ተወልዶ ትብቱን ቆርጦ በእግሩ መንገድ አይገባም። ቀስ በቀስ ነው ሁሉ ነገር የሚያልፈውና የንግድ ሀሳብ

እንዴት ነው የሚያድገው? መጀመሪያ ችግር ሲኖር ነው ለማንኛውም ነገር መፍትሄን ለማምጣት የምትነሳው። ከዛ ወይ ወደ ንግድ ይሄድ ወይ በማህበረሰብ ውስጥ ይፈታ የሚለውን የምታየው መጀመሪያ ከችግሩ ስትነሳ ነው። ስለዚህ ችግሩ ላይ ነበረ። ከችግሩ ትነሳለ ወደ መፍትሄው ትሄድና መፍትሄውን ይሰራል አይሰራም ወደሚል ወደ እንደ ሪሰርች ወይም ፓይለት ታደርገዋለህ እንዴት

ይሆናል አይሆንም። እሱን ካረጋገጥኩ በኋላ በትልቅ ሞዴል ደግሞ ኢምፕሊመንት ታደርገዋለህ ማለት ነው። ስለዚህ መቼ ወደ ስራ የምትገቢ ይመስልሻል? አሁን የመጀመሪያው እንዳልኩ የመጀመሪያው ፌዝ ይሄንን ጥናቱን ማድረግ ነው። ወደ ስድስት ወር ይፈጃል በሰራሁት እንትን። ከዛ በኋላ ግን ከሚቀጥለው ስድስት ወር በኋላ ወደ ስራ ምገባበት እገባለሁ።

ስለዚህ አሁን እንዲሁ ገበሬ ያሉ በምን መልኩ ነው ገንዘባቸውን ሊጨምሩ የሚችሉት? ከዛ በተጨማሪ ደግሞ ከተማ እየሰፋ ሲሄድ

እየደረሰ ያለው ነገር መሬታቸው የባሰ እያነሰ ሄደ። ከዛ ደግሞ ሲወልዱ ሲዋለዱ እንደገና መሬታቸው እያነሰ ይሄዳል ና በዛው ልክ የገቢ ምንጫቸው እየቀነሰ ይሄዳል። ስለዚህ እሱ ነው ዓይኔን ከፈተው ና ለነዚህ ሰዎች የተሻለ በሚያውቁት ስኪል ዞን ውስጥ በሚያውቁት ኦኬ፣ ግብርናን ነው የሚያውቁት ግብርናን እንዴት በተሻለ ቴክኖሎጂ በትንሽ ቦታ ላይ ምርታቸውን ጨምረው ገንዘብ ማግኘት ይችላሉ የሚለውን ሳስብ ነው እንግዲህ እዚህ ጋ ያደረስኩት።

በጣም ነው እናመሰግነው። ኢትዮጵያ በጾም ወቅት መጥቼ በሃይድሮፖኒክስ ያደገ አሳና ሰላጣ እንደምበላ ተስፋ አደርጋለሁኝ። ወደ ስራ ገብተሽ መልካም የስራ ጊዜ። በጣም ብዙ ፈተና ይጠብቅሻል። መልካም ጊዜ ኖክሰማግዜር እና እንግዳውን እናመሰግናለን። ይህ የአሜሪካ ድምፅ

ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል። የይሖዋ ምስክሮች ጽንፈኛ ቡድን ነው ሲል የሩሲያ የፍትሕ ሚኒስቴር ባለፈው ሚያዝያ ያሳለፈውን እገዳ የሀገሪቱ ጠቅላይ ፍርድ ቤት ሰሞኑን አጽንቶታል። ይህ ውሳኔ ቸርች ኦፍ ሳይንቶሎጂን ጨምሮ

በህዳጣን የእምነት ዘርፎች ላይ ሩሲያ የምታካሄደው ማሳደድ አካል ነው ይላል የዛሬው ርዕሰ አንቀጽ። የሩሲያ ባለሥልጣናት በይሖዋ ምስክሮች እንቅስቃሴዎች ላይ የተጣለውን እገዳ እንዲያነሱ፣ የተዘጋውን የይሖዋ ምስክሮች የአስተዳደር ማዕከል እንዲከፍቱ፣ እንዲሁም ጽንፈኛ አድራጎቶች በሚል ሰበብ ያለ አግባብ የታሰሩ የህዳጣን እምነቶች ተከታዮችን ሁሉ እንዲፈቱ ሲሉ

የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ቃል አቀባይ ሄዘር ኖወርት መጠየቃቸውን ርዕስ አንቀጹ አመልክቷል። ሩሲያ የሁሉንም የሐሳብ፣ የህሊና፣ የሃይማኖትና የእምነት ነጻነት እንድታከብር በተጨማሪ እናሳስባለን። የይሖዋ ምስክሮች በአውሮፓ የዘመን አቆጣጠር በ1880ዎቹ ውስጥ ዩናይትድ ስቴትስ ውስጥ የተጀመረና የተደራጀ እምነት መሆኑን

ዛሬ በዓለም ዙሪያ ከ8.3 ሚሊዮን በላይ የይሖዋ ምስክሮች አማንያን መኖራቸውንና ሩሲያ ውስጥ ወደ 175 ሺህ የእምነቱ ተከታዮች እንዳሉ ርዕሰ አንቀጹ ጠቁመዋል። በዓለም አቀፍ የእምነት ነጻነት ጉዳዮች ላይ ለዩናይትድ ስቴትስ ፕሬዚደንትና ለተወካዮች ምክር ቤቷ የፖሊሲ ሐሳቦችን የሚያቀርበው የዩናይትድ ስቴትስ ዓለም አቀፍ የእምነት ነጻነት ኮሚሽን የሚባለው ፌዴራል ኮሚቴም የሰሞኑን የሩሲያ ጠቅላይ ፍርድ ቤት ውሳኔ ማውገዙን አመልክቷል ርዕሰ አንቀጹ።

የጠቅላይ ፍርድ ቤቱ ውሳኔ የመንግስቱን ሰላማዊ የእምነት ነጻነት ተግባራትን ከጽንፈኛነት ጋር የማተካከል ያልተቋረጠ አካሄድ በሚያሳዝን ሁኔታ ያንጸባረቀ ነው። ምስክሮች ጽንፈኛ ቡድን አይደለም። ስለዚህም አምልኳቸውን ያለ መንግስት አፈና በግልጽና በነጻነት ማከናወን መቻል አለባቸው። የዩናይትድ ስቴትስ ዓለም አቀፍ የሃይማኖት ነጻነት ኮሚሽን ሊቀመንበር ዳንኤል ማርክ መልእክት ነው።

ይህ ኮሚቴ ሩሲያ ታካሂዳለች ላለው የተደራጀና ለይቶ ያነጣጠረ የሃይማኖት ነጻነት ጥሰት ልዩ ስጋትን የፈጠረች ሀገር ሲል ፈርጇታል። በሩሲያ ሕገ መንግሥት በተደነገገው መሠረት ሩሲያ ውስጥ ሁሉም ህዳጣን እምነቶች የሃይማኖትና የመደራጀት ነጻነታቸው ሊከበርላቸው ይገባል ሲል ርዕሰ አንቀጹ መልእክቱን ቋጭቷል።

ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። አድማጮች፣ ለምሽቱ የያዝነው በዚሁ አበቃ። ያስተናገድናችሁ አሉላ ከበደና አዲሱ አበበነ ከተቀሩ ባልደረቦቻችን ጋር በዚሁ እንሰናበታለን። ደህና ደሩ። የትግርኛ ስርጭት ይቀጥላል።